ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ታህሳስ 13 ቀን 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ፣ ጤና ይስጥልን እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁ አዲሱ አበበና እኔም አዳኒ ፍስሐዬ ነን። የእስልምና ሃይማኖት ተከታዮች ዛሬ የነቢዩ መሐመድን የልደት ቀን እያከበሩ ናቸው። ነቢዩ ተተወለዱ አሁን እንግዲህ አንድ ሺ አራት መቶ ዘጠነኛ ዓመት ነው ዘንብሮ የእስልምና እምነት መምህር የሆኑት ቀዳሚው ሙፍቲ ሀጂ ኦማር ኢድሪስ ናቸው። በመጽሔት ይቀርባሉ። ለእምነቱ ተከታዮች በሙሉ ዒድ ሙባረክ እንላለን። ሕጋዊና ሰላማዊ እንቅስቃሴዎችን በኃይል ለማስቆም እየተፈጸሙ ያሉ ግድያዎችና አፈናዎች ይቁሙ፣ በወንጀል የተሳተፉም ለፍርድ ይቅረቡ ሲል ተቃዋሚው መድረክ ጥያቄ አቀረበ። ያልተመጣጠነ የኃይል እርምጃ እየተወሰደ ወገኖቻችን የሚቀጥፉበት ሁኔታ ይቁም። ይሄ የመጀመሪያው። ሁለተኛው ይሄንን ከእኛን ቁጥጥር ውጭ ነው የተደረገው እኛ አይዱና ግደሉ፣ ተኩሱ አላልንም። ይሉም እንደሆነ እነዚህን ወንጀል የፈጸሙትን ህግ ፊት ቀርበው እንዲጠየቁ እንዲደረግ እንፈልጋለን። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። በአብይ ርዕስ ዘገባለን። አሁን አድማጮች ዋና ዋና የምሽቱን የዓለም ዜና እናሰማችሁ ብሩንዲ የአፍሪካ ህብረት ወደ ሀገሪቱ ለመላክ አስቦት የነበረውን አምስት ሺህ አባላትን ያቀፈ የሰላም ጠባቂ ኃይልን እንደማትቀበል አስታወቀች። ሀገሪቱ ወደ እርስ በርስ ጦርነት እያመራች ነው የሚለውን ስጋት መሰረት በማድረግ ነበር የአፍሪካ ህብረት ሰላም ጠባቂ ኃይል ለመላክ ማሰቡን ባለፈው ሳምንት የገለጸው። የብሩንዲ ብሔራዊ ጸጥታ ካውንስል ፕሬዚደንት ፒየር እንኩርንዚዛና መላ ካቢናቸው ሊላክ የታቀደውን ሰላም ጠባቂ ኃይል እንደማይቀበሉ ትላንት ማክሰኞ አስታውቀዋል። የብሩንዲ ፓርላማ እንደ ወራሪ ኃይል ይታያል ሲል ባለፈው ሰኞ ተናግሮ ነበር። የብሩንዲ የውጭ ጉዳይ ሚኒስትር የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር የሰጧቸውን መግለጫ አጣቅሶ ባልደረባችን ጄምስ ባቲ ያጠናቀረው ዘገባ አለ። ሰለሞን አባቴ ያቀርበዋል። ሰለሞን እያዘጋጀ ነው። ዘገባውን እንደደረሰ እናቀርባለን። ወደሚቀጥለው ዜና ልለፍ። በሰሜን ምስራቅ ናይጄሪያ ገጠሮች የሚኖሩ ሰዎች ቦኮ ሀራምን ያሳድዱ የነበሩ የካሜሩን ወታደሮች ሰባ የሚሆኑ ሲቪሎችን ገድለዋል ይላሉ። እማኞች እንደሚሉት ወታደሮቹ ቦርኖ ክፍለ ሀገር ውስጥ ወደሚገኘው ኪርዋጅሚ ወደተባለው መንደር ገብተው የቦኮ ሀራም አማጽያን የት እንደተደበቁ ከጠየቁ በኋላ ተኩስ መክፈት ጀመሩ። በርካታ የመንደሩ ነዋሪዎች ከተኩስ በሩጫ እንዳመለጡ ተናግረዋል። ያመለጡት ሰዎች በማግስቱ ወደ መንደሩ ሲመለሱ የሰባ ሰዎች አስክሬኖች እንዳገኙም ገልጠዋል። በአካባቢው ያሉ ሚሊሺያዎች ቡድን ቃል አቀባይ አባስ ጋቫ ወታደሮቹ በመንደረተኞቹ ላይ ተኩስ የከፈቱት የቦኮ ሀራም አባላትን አልባሳትን ይቅርታ ያሳድር በነበረ ወቅት ነው ብለዋል። ኪራዋ ጂምኒ ከካሜሩን ጋር በሚዋሰነው ድንበር አጠገብ የምትገኝ መንደር ስትሆን ጽንፈኛው እስላማዊ ቡድን ከአቻምና አንስቶ ድንበር ዘለል ጥቃት ከጀመረበት ጊዜ አንስቶ ከቦኮ ሐራም ጋር ውጊያ ሲያካሂድ ቆይቷል። ሂማን ራይትስ ዋች የተባለው ዩናይትድ ስቴትስ የሚገኝ የሰብአዊ መብት ቡድን በሩዋንዳ የተፈጸመውን ፍጅት ለመዳኘት የተመሰረተው ዓለም አቀፍ የወንጀል ችሎት በዘጠኝ ቀናት ውስጥ በሩን ከመዝጋቱ በፊት በዓለም ዙሪያ ያሉት መንግስታት በሩዋንዳ በተፈጸመው ፍጅት የሚጠረጠሩትን ሁሉ ለፍርድ ለማቅረብ እንዲሯሯጡ ጥሪ አቅርበዋል። ለሰብአዊ መብት የሚሟገተው ቡድን ዛሬ ባወጣው መግለጫ እንደ አውሮፓ አቆጣጠር በ1994 ዓ.ም በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የተመሰረተው ችሎት 93 ሰዎችን ለፍርድ አቅርበው 61 ሲፈርድባቸው 14 በነፃ መልቀቁ ይታወቃል። ችሎቱ በሩዋንዳ ስለተፈጸመው ፍጅት ሀቁ እንዲወጣ በማድረግና ሰለባ የሆኑት ሁሉ ፍትህ እንዲያገኙ በማስጫር ረገድ ለመገመት በሚያዳግት መልኩ ትልቅ አስተዋጽኦ ማድረጉን አስገንዝበዋል። በሌላ በኩል ግን ሂማን ራይትስ ዋች በሀገሪቱ የተፈጸመው ፍጅት እንዲቆም በማድረግ ስልጣን የያዘው የሩዋንዳ የአገር ወዳዶች ግንባር የተባለው ድርጅት የቀድሞ አባላትን ለፍርድ ለማቅረብ አልፈለገም በማለት ነቅፎታል። ገዢው ፓርቲ ስልጣን እንደያዘ በብዙ ሺህ የሚቆጠሩ ሁቱ ሲቪሎችን ገድሏል ይላል። የሰብአዊ መብት ድርጅት የኢራቅ ወታደሮች ከሰባት ወራት በፊት እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ኃይሎች የተያዘችውን ራማዲ ከተማን ለማስመለስ በሚያደርጉት ጥረት እየገፉ መሆናቸው ታውቋል። በምርጥ ጸረ አሸባሪ ቡድን የሚመራ ኃይል ከባድ የማጥቃት ውጊያ ከጀመረ ሁለተኛ ቀኑ ሲሆን፣ የአንባር ክፍለ ሀገር መዲና በሆነችው ራማዲ ወደሚገኘው የመንግስት ግቢ እየገፉ ነው ተብሏል። በብዙ መቶዎች የሚቆጠሩ ጽንፈኞች ቡድን አማጽያን በከተማይቱ መሀል መሽገዋል ተብሎ ይታመናል። የአሜሪካ ድምፅ ሬዲዮ ዘጋቢ ቪክትር ቢያቲ የላካውን ዘገባ ሰሎሞን ክፍሌ ያቀርባል። ኮሎኔል ስቲቭ ዋረን ቆራጥ የተሰኘው የመልሶ ማጥቃት ዘመቻ ቃል አቀባይ ናቸው። ትላንት ለጋዜጠኞች ሲናገሩ በዚህ ዘመቻ የእስላማዊ መንግሥቱ መሸነፍ የማያጠራጥር ነው ብለዋል። እድገቱ ባለፉት በርካታ ሳምንታት የታየ ቢሆንም ገና ብዙ መሰራት ያለበት ይመስለኛል። ወደ ራማዲ የሚወስደው ጎዳና ሙሉ በሙሉ ከጠላት ጸድቷል። አሁንም አልፎ አልፎ የተቀበሩ ፈንጂዎችና ተዋጊዎች እዚህና እዚያ ሊኖሩ ይችላሉ። ቁጥራቸውም ያን ያህል ባለመሆኑ ሊመክቱን አይችሉም። የሲቪል ማህበረሰቡም የእስላማዊ መንግስቱ ተዋጊዎች በራማዲ የመቆየታቸው ዕድል እያበቃ መሆኑን የተገነዘቡ ይመስለኛል። የራማዲ ሲቪሎች ከአራት እስከ ዐሥር ሺህ እንደሚደርሱ ሲታመን፣ በብዛት በተዋጊዎቹ ወጥመድ ውስጥ መቆየታቸው ይገለጻል። የኢራቅ ኃይሎች ነዋሪዎቹ መውጣት ከፈለጉ የትኞቹን መንገዶች መጠቀም እንዳለባቸው በራሪ ጽሑፎችን በትነዋል ሲሉ ኮሎኔል ስቲቭ ዋረን አስረድተዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን ሩሲያ በሶሪያ የምታካሄደው የአየር ድብደባ ነቅፏል። ዛሬ በወጣው አዲስ ዘገባ መሠረት በሆልምስ፣ ኢድሊብ እና አሌፖ ክፍላተ ሀገር ውስጥ ቢያንስ 200 ሲቪሎች ሩሲያ በምታካሄደው ድብደባ ተገድለዋል። አምነስቲ እንደሚለው የሩሲያ የአየር ድብደባዎች ቤቶችንና ሆስፒታሎችን መጥተዋል። በአካባቢው ተዋጊ ኃይሎች ወይም ወታደራዊ ኢላማዎች እንዳልነበሩ ያካሄድኩት ጥናት አመልክቷል፣ ይላል። እንዲህ አይነቱ ጥቃት በጦርነት ወንጀል ደረጃ ሊታይ ይችላል ሲሉ የአምነስቲ ኢንተርናሽናል የመካከለኛው ምስራቅና የሰሜን አፍሪካ ፕሮግራም ዳይሬክተር ፊሊፕ ሉተር ገልጸዋል። አምነስቲ አያይዞም ሩሲያ የታገደውን ክላስተር ቦምብንና ተቆጣጣሪ አልባ ፈንጅን እንደተጠቀመች ማስረጃ አለኝ ይላል። ሞስኮ እስካሁን ባለው ጊዜ ለአምነስቲው ክስ የሰጠችው ምላሽ የለም። አንድ ሙስሊም እንግሊዛዊ ቤተሰብ ወደ ደቡባዊ ካሊፎርኒያ እንዳይጓዝ በመጨረሻው ሰዓት ላይ በመከልከሉ የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ዩናይትድ ስቴትስን እንዲጠይቁ አንድ የብሪታንያ ምክር ቤት አባል ደብዳቤ ጻፉ። የብሪታንያ ዜጋ የሆነው ቤተሰብ ወደ አሜሪካ ለመሄድ ያቀደው የእረፍት ጊዜውን በዲዝኒላንድ ለማሳለፍ እንደነበር ተገልጧል። ጠቅላይ ሚኒስትሩ ታዲያ የምክር ቤት አባሉ የላኩትን ደብዳቤ እንደሚመለከቱ ጽህፈት ቤታቸው ገልጿል። ስቲላ ክሪሲ ለጠቅላይ ሚኒስትሩ በጻፉት ደብዳቤ አንድ አባት ዘጠኝ ልጆቻቸውና ወንድሞቻቸው ባለፈው ሳምንት ማክሰኞ ጋትዊክ አውሮፕላን ማረፊያ ላይ እንደደረሱ ወደ ዩናይትድ ስቴትስ በሚበራው አውሮፕላን ውስጥ መግባት አትችሉም እንደተባሉ ጠቁመዋል። ወደ አሜሪካ እንዳይገቡ የሚከለከሉት ሙስሊም እንግሊዛውያን ቤተሰቦች ብዛት እንዳሳሰባቸውም የምክር ቤት አባሏ ለብሪታንያ ጋዜጣዎች ተናግረዋል። ከወንድማቸውና ልጆቻቸው ጋር ሊጓዙ የነበሩት መሐሙድ ታሪቅ መሐመድ ወደ አሜሪካ እንዳይሄዱ የተከለከሉት ሙስሊም በመሆናቸው ነው የሚል እምነት እንዳላቸው ደ ጋርዲያን ጋዜጣ ተናግረዋል። አሜሪካ ውስጥ በደረሱ ጥቃቶች ምክንያት ማንኛውም ሙስሊም አደጋ የሚያደርስ አድርገው ያስባሉ ብለዋል። በመጨረሻም ደቡባዊ ቻይና ውስጥ ባለፈው እሁድ አንድ በኢንዱስትሪ ፓርክ እንጠራርጎ ከወሰደው ከባድ የመሬት መደርመስ አደጋ አንድ ወጣት ፈላሽ ሰራተኛ በህይወት እንደተገኘ ተገልጿል። ቲያንዘሚኝ የተባለ የ19 ዓመት ዕድሜ ወጣት ሄንታዩ የኢንዱስትሪ ፓርክ ከተባለው በጓንኮንግ ክፍለ ሀገር ከሚገኘው ሸንዥን የኢኮኖሚ ማዕከል ዛሬ በህይወት ተገኝቶ ወደ ሆስፒታል እንደተወሰደና ቀዶ ህክምና ተደርጎለት በተረጋጋ ሁኔታ እንደሚገኝ ባለስልጣኖች ገልጸዋል። አድማጮች፣ የእለቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 ና በ12140 ኪሎ ሄርዝ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ረቡዕ ታኅሳስ 13 2008 ዓ.ም ምሽት ፕሮግራም ነው። አስገድዶ መዳር ያው ከአስገድዶ መድፈር ወይም ደግሞ እንድትደፈር ከማድረግ የሚለይ አይደለም። ደበበ ኃይለ ገብርኤል የሕግ ባለሙያ ናቸው። በሴቶችና ቤተሰብ ክፍለ ጊዜ ይመልሳሉ። ዋሽንግተን ዲሲ ውስጥ ኢትዮጵያውያን የራሳቸውን መሰባሰቢያ አዳራሽ በመግዛታቸው ታላቅ ሀሴት አደረጉ። በሰው ሀገር ተስፋ ሊሰጠው የሚችል በመሆኑ በእኔ በኩል በጣም ከፍተኛ እርምጃና ደስታን የፈጠረብኝ። እንደዚህ እኮ ብንተባበር ኖሮ ሌላ ሶስት አራት አምስት ስድስት ቤት ይገዛ ነበረ። ኢትዮጵያውያን የራሳቸው መናኸሪያ ማግኘታቸው ትልቅ ነገር ነው፣ እመርታ ነው። ደስታቸውን ከገለጹት መካከል ጥቂቶቹን ያደመጣችሁት። ሙሉ ዝርዝር በኢትዮጵያውያን በአሜሪካ ዝግጅታችን ይቀርባል። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋግራለን። ቀዳሚውም የዕለቱ አብይ ርዕስ ነው፤ ሕጋዊና ሰላማዊ እንቅስቃሴዎችን በኃይል ለማስቆም እየተፈጸሙ ያሉ ግድያዎችና አፈናዎች ይቁሙ፣ በወንጀል የተሳተፉትም ለፍርድ ይቅረቡ ሲል የተቃዋሚው መድረክ ጥያቄ አቀረበ። የመድረክ አመራር አባላት ዛሬ በሰጡት መግለጫ በኦሮሚያ ክልል የተቀሰቀሰውን ተቃውሞ ተከትሎ ህይወታቸውን ያጡ ዜጎች ቁጥር 86 መድረሱን አስታውቀዋል። ይህ ስም ዝርዝራቸውን ለመገናኛ ብዙኃን አሰራጭተዋል። ኢትዮጵያ መንግስት ለግድያዎቹ ተጠያቂ የሚያደርገው የጥፋት ኃይሎች የሚላቸውን ተቃዋሚዎች ነው። መሳሪያ የታጠቁ የእንቅስቃሴው ተሳታፊዎች በጸጥታ ኃይሎችና በሌሎችም ላይ ጉዳት አድርሰዋል ብለዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰጡት መግለጫ እስክንድር ፍሬው ዘገባለው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ የሰጠው መግለጫ በተለይ በኦሮሚያ ክልል ተወሰዱ ባላቸው የኃይል እርምጃዎች ላይ ያተኮረ ነው። በሰላማዊ አግባብ ጥያቄ የማቅረብና የመቃወም መብት በኢትዮጵያ ህገ መንግስት አንቀጽ ሰላሳ ንኡስ አንቀጽ አንድ ላይ መስፈሩን መግለጫው አስታውሷል። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላንን በመቃወም ሰሞኑን የተካሄዱት እንቅስቃሴዎችም ይህንን መብት መሰረት ያደረጉ መሆናቸውን አስረድተዋል። መንግስት ግን በእነዚህ ንጹሐንና ሰላማዊ ዜጎች ላይ የኃይል እርምጃ ወስዷል ሲል በመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም የተነበበው መግለጫ አብራርቷል። ይህንን ህገ መንግስታዊ መብት በመጠቀም ሰሞኑን በኦሮሚያ ክልል ውስጥ በተለያዩ ወረዳዎች፣ ከተሞች እንዲሁም የከፍተኛ ትምህርት ተቋማት ውስጥ ያሉ ህዝቦችና ተማሪ ነጋዴዎች የፍንፍኔ ዙሪያ ከተሞችን ከአዲስ አበባ ጋር ለማስተሳሰር ተብሎ የወጣውን ማስተር ፕላን በመቃወም ሰላማዊ ሰልፍ ለማድረግ ሲንቀሳቀሱ የክልል ፖሊስና የፌዴራል የመከላከያ ልዩ ኃይል ሰላማዊውን ሁኔታ በማደፍረስ ያልተመጣጠነ የኃይል እርምጃዎችን መውሰዱን መድረክ ዳግመኛ ይኮንነዋል። በዚህ የኃይል እርምጃ እስካሁን ባለው መረጃ ከ80 በላይ ንጹሐን ዜጎች ሕይወት በከንቱ ሊቀጠፍ መቻሉን በብዙ መቶዎችም የቆሰሉ እንዳሉ፣ ሰዎች ለሕገ ወጥ እስራት መዳረጋቸውን፣ ማንነታቸውን መለየት እስከማይቻል አስከሬናቸውን ያበላሻቸው ዜጎች ጭምር በየጥሻው በብዛት ተጥሎ መገኘታቸውን መድረክ በታላቅ ሐዘንና ምሬት ተገንዝቦታል። የመድረክ አመራሮች በዚሁ መግለጫ በኦሮሚያ ክልል ተገደሉ ያሏቸውን የ ሰማኒያ ሁለት ሰዎች ስም ዝርዝርና አድራሻ የያዘ መረጃ ለጋዜጠኞች አሰራጭተዋል። ማንነታቸው ያልተለየ የተባሉ አራት ሟቾች ደግሞ አድራሻቸው ብቻ ተጠቅሷል። እናም የኃይል እርምጃ እንዲቆም ንጹሐን ዜጎችን በመግደል የተሳተፉ ሁሉም ለፍርድ እንዲቀርቡ ፓርቲው ጠይቋል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይሄንኑ ነው ያብራሩት ከሁሉም ነገር ቅድሚያ የምሰጠው ይሄ የኃይል እርምጃው ያልተመጣጠነ የኃይል እርምጃ እየተወሰደ ወገኖቻችን የሚቀጠፉበት ሁኔታ ይቁም። ይሄ የመጀመሪያው። ሁለተኛው ይሄንን ከእኛን ቁጥጥር ውጭ ነው የተደረገው። እኛ አይዱና ግደሉ፣ ተኩሱ አላልንም። ይሉም እንደሆነ እነዚህን ወንጀል የፈጸሙትን ኦኬ፣ ህግ ፊት ቀርበው እንድጠየቁ እንድደረግ እንፈልጋለን። እንድጠየቁ መሰረታዊ ሆነው ይሄ ሀገር ወተን መግባት የምንፈራበት ሁኔታ ነው ወይ? መንግስት ይሁን ማን የፈለገው ዝም ብሎ ትኩሶ ገሎ በነፃነት ያለ አካውንትቢሊቲ ያለ ተጠያቂነት የምንኖር ሀገር ነው ወይ? እንግዲያው እንዴት ሆኖ ይኖራሉ? ለምን ኢትዮጵያ ይሰደዳል? የሚብለው ቦታ የለውም እንደ። ስንት ጊዜ ነው የዜጎች መብት ተመጣጣኝ ባልሆነ ጉልበት እየተቀጠፈ ነው እየተባለ ላለፉት እኮ ሀያ አምስት አመታት ይሆናል ከሽግግር ጊዜ ጀምሮ፣ እና ይሄ ነገር ዝም ብሎ እየቀጠለ ነው። ማን ነው እስኪ የዚህ አይነት ተመጣጣኝ ያልሆነ ጉልበት ተጠቅሞ መሳሪያ ተጠቅሞ ህዝብን ቀለዋል ተብሎ የተከሰሰ የሰራዊቱ አባል ይሁን የፖሊስ አባል ይሁን ማን ነው? ከሰሞኑ የተቃውሞ እንቅስቃሴ ጀርባ ያሉት በፓርላማው በአሸባሪነት የተፈረጁት የኢትዮጵያ ተቃዋሚ ኃይሎች መሆናቸውን መንግስት ይናገራል። ኦነግና ግንቦት ሰባት ደግሞ በዚሁ ውንጀላ በስም ተጠቅሰዋል። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በዛሬው መግለጫ እንዳሉት ይህ የመንግስት ውንጀላ የሀገሪቱ መሪ በቅርቡ ከሰጡት መግለጫ ጋር የሚጻረር ነው። የኢትዮጵያ ሬዲዮ እና ቴሌቪዥን የተከታተል ባለ ሁለት ወር አይሞላ የሀገሪቱ ጠቅላይ ሚኒስትር ኦነግ ሞተዋል። ዛሬ ኦነግ ሞተዋል ይሉናል። ነገ ተነጎዳ ደግሞ ኦነግ አለ በጀርባ ሆኖ እንዲያደረገ ይሉናል። እንትን አዳምጡ ማለት እንትኑ እዩ ማለት። ኦነግ ሞተዋል ተብሎ ከተቀበረ በኋላ ደግሞ ተነስቶ ከጀርባ እንዲያደረገ እንዲያደረገ ጸረ ሕዝብ ኃይሎች እንዲያደረጉ ይሉናል። ምንድን ነው የምናደርገው? እኮ የትምህርት ቤት ህጻናት ናቸው እኮ እዚህ አሁን ተጀመሮ ግንጪ ላይ ከትምህርት ቤት ቆርጦ አንደኛ ደረጃ ነው እና ሁለተኛ ደረጃ አይመስለኝም። እና ቆርጦ መሬት ካድሬው ተከፋፈለ። ከዛ ደግሞ ጭልሞ የሚባል ጫካ ለኢንቨስተር ለሚባለው ኢንቨስተር እንግዲህ አሁን ምንድን ነው ትናንት ምን ያደርግ የነበረው ዛሬ ምንድን ነው ሚሊነር ነው በረባ ሰው በምንም ይሄድ የነበረ በማግስቱ በሩ በምኑ ሚሊዮን ይሆናል ለነ ኢንቨስተር ተሰጠ ተባለ እና የትምህርት ቤት ህጻናት ናቸው ተቃውሞቱ ያ ይህ ኦሮሚያ ተቀጣጠለው በነገሩ ሰፊ ህዝባዊ ቢሶት አለ። የኢትዮጵያ መንግስት ግን በሰሞኑ የተቃውሞ እንቅስቃሴ ለደረሰው ጉዳት ተጠያቂዎቹ ሀገሪቱን ወደ ለየለት ብጥብጥ መውሰድ የፈለጉ ጸረ ሰላም ኃይሎች ናቸው ይላል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በሰጡት መግለጫ እንዳሉት ማንኛውም ጥያቄ መቅረብ ያለበት ህጋዊና ሰላማዊ በሆነ መንገድ ነው። በኦሮሚያ ክልል ሲካሄድ የነበረው እንቅስቃሴ ግን የጥፋት ኃይሎች እጅ ጭምር ያለበት መሆኑን ያስታወሱት ለዜጎች ህይወት መጥፋት ተጠያቂዎቹም መሳሪያ ታጥቀው ጭምር የተሳተፉት እነዚህ ኃይሎች መሆናቸውን ጠቅላይ ሚኒስትሩ አብራርተዋል። በዚህ ሂደት ውስጥ በስሜት ተነሳስተው እና የጥፋት ኃይሎች የዘረጉትን መረብ ውስጥ ገብተው እና የጥፋት ኃይሎች ከበስተ ጀርባ ሆነው እና ከፊት ለፊትም እየመሩ በርካታ የህዝብ ሀብቶች፣ የመንግስት ሀብቶች፣ የግል ባለሀብቶች፣ የአገር ውስጥም የውጭ ባለሀብቶችም ንብረቶች፣ ቤንዚን እያርከፈከፉ ያቃጠሏቸው ንብረቶች እንዳሉ ደግሞ እናውቃለን። በዚህ ሂደት ውስጥ መሳሪያ የታጠቁም ኃይሎች ጸጥታ ኃይሎችንም ሆነ ሌሎች የህብረተሰብ ክፍሎችንም በመሳሪያ ኃይል እየገደሉ ወይም ደግሞ እየጎዱ እንደመጡ አይተናል። ይሄ ነገር በምንም መንገድ ሊቀጥል የሚችል አይደለም። በምንም መልኩ ሊቀጥል የሚችል አይደለም። መንግስት ህገ መንግስቱን የማስከበር ህጋዊ ስርዓቱን የማስከበር፣ ይሄ የህሉና ጉዳይ የሆነውን ፌዴራላዊ ዴሞክራሲያዊ ህገ መንግስታችንን የማክበርና የማስከበር ኃላፊነቱን በአግባቡ ሊወጣ ይገባል። የክልሉ መንግስትም የፌዴራል መንግስትም የጀመሩት አሁን ስራ አለ። ይህን ስራ አጠናክረን የምንቀጥል ይሆናል። ከዚህ አኳያ ማንኛውንም ጸረ ሰላም ሀይል፣ የሽብር ሀይል፣ አካባቢውን ለማናጋት የሚፈልግ ሀይል ከህዝቡ ጋር ሆነን ህጉ በሚፈቅደው መሰረት ህጋዊ እርምጃ ያለአንዳች ምሕረት የምንወስድ መሆኑን በዚህ አጋጣሚ ደግሞ መልእክት ማስተላለፍ እፈልጋለሁ። መድረክ በዛሬው መግለጫ በርከት ያሉ ጉዳዮችን አንስቷል። ከሰማኒያ በላይ ብሔር ብሔረሰቦች ባሉባት ሀገር የፖለቲካ አቅጣጫ ላይ ወሳኞቹ አማራና ኦሮሞ ብቻ እንደሆኑ አድርገው የሚያቀርቡ ያላቸውን ኃይሎችም መድረክ ተቃውሟል። እነዚህ ወገኖች ድብቅ አጀንዳቸውን የሚያራግቡ መሆናቸውን የገለጸው መድረክ ከዚህ ተግባራቸው እንዲቆጠቡም አሳስቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በጥቂት ቀናት ውስጥ በስምንት ቀን ከስምንት ቀን በኋላ ማለት ነው የሚያበቃው የአውሮፓውያኑ 2015 ዓመተ ምሕረት ለአብዛኛው የአፍሪካ አህጉር የረሃብ ዓመት ሆኖ ሊያልፍ ነው። በምስራቅና ደቡባዊ አፍሪካ የኤልኒኞ የአየር ሁኔታና ሌሎችም የአየር ንብረት መዘበራረቅ ሁኔታዎች ከባድ የምግብ ቀውሶችን ቀስቅሰዋል። የደቡብ ሱዳንና የመካከለኛ አፍሪካ ሪፐብሊክ ግጭቶች እንዲሁም የሳህል አውራጃ ድህነትና የህዝብ ብዛት በከፍተኛ ደረጃ መጨመሩም የረሃብ ምክንያት ሆነዋል። የቪኦኤዋ አኔታ ፖውል እነዚህ የተለያዩ ቀውሶች ያላቸውን የጋራ ባህሪ የተመለከተችባቸውን ዘገባ ከጆሃንስበርግ አስተላልፋለች። ቆንጅታዬ ታቀርበዋለች። ዘንድሮ ረሃብ አፍሪካን ክፉኛ ነው የመታት። በአየር ንብረት ለውጥ በግጭትና በድህነት ክፉኛ በተጠቁት በርካታ የአህጉሪቱ ሀገሮች በብዙ አስር ሚሊዮኖች የተቆጠሩ ሰዎች ስቃይ ላይ ናቸው። በተለያዩ የአህጉሪቱ ክፍሎች ያሉ ሀገሮች ለምሳሌ ደቡብ ሱዳን፣ ማላዊና መካከለኛ አፍሪካ ሪፑብሊክ ከባድ ሁኔታ የተደቀነባቸው መሆኑን በቅርብ ወራት እያስጠነቀቁ ናቸው። ከሳሐራ በመለስ ያለው የአፍሪካ ክፍል ከየትኛውም የዓለም አካባቢ የከፋ ረሃብ ተጠቂ ብዛት ያለበት መሆኑን ከአራት ሰው አንዱ በቂ ምግብ እንደማያገኝ የተባበሩት መንግስታት የዓለም የምግብ ፕሮግራም ደብሊዩ ኤፍፒ አስገንዝበዋል። በየቀኑ አፍሪካ ውስጥ 23 ሚሊዮን ልጆች እንደ ራባቸው ነው ወደ ትምህርት ቤት የሚሄዱት እንደ ደብሊዩ ኤፍፒ መግለጫ የዓለም የምግብ ፕሮግራሙ ባለስልጣን ዴቪድ ኦር የአየር ሁኔታ ዋናው ጠንቅ በሆነበት በታችኛው የአፍሪካ ክፍል ይህ የ2015 ዓ ም ለየት ባለመልኩ የከበደ ሆኖ መቆየቱን ይናገራሉ። እንደሚመስለኝ ዘንድሮ ሁኔታዎቹን ከወትሮው ለየት ያደረገው ድርቁ ከዚያም ወዲያው ተከትሎ የተፈጠረው የኤልኒኞ የአየር ሁኔታ ነው። ሕዝቡ ለሁለት ዓመታት በተከታታይ የዝናብ እጥረት መጥቶታል። ያ ደግሞ ሰባ ከመቶ ሕዝብ በግብርና በሚተዳደርበት አካባቢ ችግሩን አክፍቶታል። ይሁን እንጂ የአፍሪካ መንግስታትም ራሳቸውም ትልቅ ሚና እንዳላቸው የረሃብ ቀውሱ ምክንያት የእነርሱም ጥፋት ጭምር እንደሆነ ነው የሚናገሩት። የማላዊ የገንዘብ ሚኒስትር ጉዶል ጎንዊ በአመቱ መጀመሪያ ገደማ ላይ ሲናገሩ የሀገራቸውን የረሃብ ሁኔታ ቅሌት ሲሉ ነበር የገለጹት። ጥረቶቻችንን በእጥፍ ማሳደግ ይኖርብናል። እጅግ በጣም የተዋጣ ስራ መስራት የምንችልበት ጉዳይ ላይ ይህንኑ ለማድረግ መጣር አለብን። በኢትዮጵያ በከባድ ድርቅ ምክንያት አስቸኳይ የምግብ እርዳታ የሚያስፈልገው ህዝብ ቁጥር አስር ነጥብ ሁለት ሚሊዮን መድረሱን የሀገሪቱ መንግስት በቅርቡ ይፋ አድርጓል። መንግስቱ ለችግሩ ተጠቂዎች እርዳታ የሚውል እስካሁን ከተመደበው ሁሉ የበለጠ 192 ሚሊዮን ዶላር መድበዋል። የመንግስት ቃል አቀባይ አቶ ጌታቸው ረዳ፣ መንግስት በንቃት እየተከታተለ ነው። ብሔራዊ የአደጋ መከላከል ኮሚቴ አቋቁመናል። በየሳምንቱ ሰኞ ስብሰባ እያደረገ ሁኔታውን ይከታተላል። ለጋሾች ድጋፍ እንዲያደርጉም የኢትዮጵያ መንግስት ጥሪ አቅርበዋል። በቅርቡ የተቋቋመው የብሔራዊ የአደጋ ስጋት ኮሚሽን ኮሚሽነር ምትኩ ካሳ በሰጡት መግለጫ በ430 የሀገሪቱ ወረዳዎች ለሚገኙት ተረጂዎች የሚያስፈልገው ገንዘብ ከ25 ቢሊዮን ብር በላይ ወይም አንድ ነጥብ አራት ቢሊዮን ዶላር መሆኑን ነው ያስታወቁት ከለጋሾች የተገኘው እስካሁን አነስተኛ መሆኑንም አመልክተዋል። በየመን በሶሪያና በኢራቅ ያሉት ቀውሶች ምክንያት ለኢትዮጵያ ሊሰጥ ይችል የነበረውን ትኩረት እንደቀነሰው አቶ ምትኩ አያይዘው አስረድተዋል። በሌላ በኩል የእርዳታ ሰራተኞች ወደ ተጠቁት አካባቢዎች የሚሄዱበት ሁኔታ በተሻለ እንዲመቻች ተጨማሪ ሰራተኞችን ለማስገባትም የቪዛ ሂደቱ እንዲፋጠን የአሜሪካና የሌሎችም ለጋሽ ሀገሮች አምባሳደሮች ጠይቀዋል። መንግስት ስለ ድርቁና ስለ እርዳታ እንቅስቃሴው በየጊዜው መግለጫ እንዲሰጥም ተስጠይቋል። ጉዳዩ የዓለም አቀፍ መገናኛ ብዙሃን ሽፋን ሊያገኝ እንደሚገባ ያመለከቱም አሉ። የዓለም አቀፍ የህጻናት አድን ሴቭ ዘ ችልድረን የኢትዮጵያ ዲሬክተር ጆን ግራሃም አንዱ ናቸው። You really do need things to be in in the media to be covered in international news and so on, in order for even, you know, political officials in different countries and so on to take these <inaudible> እንዴት? ስለዚህ ነገር በተለያዩ ሚዲያዎች አልሰማሁም ይላሉ። መንግሥት በቅርቡ የተለያዩ መረጃዎችን ማሰራጨቱን አውቃለሁ። ሚዲያው እንዲያተኩርበት ግን የበለጠ መሰራት አለበት። በሌሎች የአፍሪካ አካባቢዎች ለምሳሌ በደቡብ ሱዳን ችግሩ ውስብስብ ነው። በዚያ ለሁለት ዓመታት የዘለቀው ጭካኔ የተሞላበት የእርስ በርስ ግጭት በብዙ መቶ ሺዎች የተቆጠረ ሕዝብ ለችጋር እንዲጋለጥ ከፍተኛ አስተዋጽኦ አድርጓል። የእርዳታ ባለስልጣናት ያሉት ችግሮች በእርዳታ ድርጅቶች ብቻ የሚወጡት አይደለም ይላሉ እኛም ሆንን ሌሎቹ የሰብአዊ ረድኤት ድርጅቶች እዚህ ያለነው ለመንግሥታቱ አጋዥ ሥራ ለመሥራት ነው። አሁን ደግሞ በየጊዜው ተጨማሪ ሥራዎችን እየሠራንን ችግር በሚፈጠርበት ወቅት እርዳታ መስጠት ወይም ሌላ ዓይነት የምግብ እርዳታዎች መስጠት ብቻ አይደለም። መንግሥታቱ ችግሮቻቸውን ራሳቸው መፍታት የሚችሉበትን ተቋማዊ አቅም መገንባትና ሌሎችንም ቴክኒካዊ ድጋፎችን እናደርጋለን። መፍትሄው ከውጭ ሊመጣ አይችልም ያሉት የእርዳታ ባለሥልጣናት በመጪው የአውሮፓውያን ዓመት በ2016 አፍሪካውያን የረሃብ ቀውሶችን እንዲዋጉ ከተፈለገ ትግሉ መመራት ያለበት በአህጉሪቱ መንግስታት እንደሆነ አስገንዝበዋል። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮቻችን ከእኛ ጋር አምሾ ቀደም ሲል ዜናችንን የጀመርነው በቡሩንዲ ዜና ነበር። ይኸውም ቡሩንዲ የአፍሪካ ህብረት ሊልክ ያቀደውን አምስት ሺህ የሰላም ጠባቂ አልቀበልም የማለቷ ዜና እና የቡሩንዲ ውጭ ጉዳይ ሚኒስትርና የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር የሰጧቸው መግለጫዎች አጣቅሶ ባልደረባችን ጄምስ ባቲ ያጠናቀረው ዘገባ ነው። እስካሁን ያቆየኑ። አሁን ደርሶናል። ሶሎሞን አባቴ ያቀርበዋል ባለፈው አርብ የአፍሪካ ህብረት አምስት ሺህ ሰው ያለው ጦር ብሩንዲ ላይ ለማስፈር ወስኖ ነበር። ሰበቡም ብሩንዲ ወደ አዲስ የእርስ በርስ ብጥብጥ እየተንሸራተተች ነው የሚል ነው። ከትናንት በስቲያ ሸንጎ የተቀመጠው የብሩንዲ ፓርላማ ታዲያ ያንን ሰላም ጠባቂ እንዲሆን የህብረቱ የሰላምና የደህንነት ምክር ቤት ያሰበውን ኃይል ወራሪ ጦር ተብሎ እንደሚቆጠር አስጠንቅቋል። ትናንት ደግሞ የብሩንዲ ብሔራዊ የደህንነት ምክር ቤቱ ያንን አቃቤ ሰላም ተልእኮ ሐሳብ አውግዟል ውድቅ አድርጓል። ይህ ምክር ቤት ፕሬዚደንቱን ፔርን ኩሩንዚዛንና መላ ካቢኔያቸውን የሚያቅፍ ነው። የብሩንዲ የውጭ ጉዳይ ሚኒስትር አለን ኛሚትዋ ለቪኦኤ በሰጡት ቃል እኛን ሳታማክሩ ያሳለፋችሁት ውሳኔ የዲፕሎማሲን በጎ ተግባር የሚጻረር ነው ብለውታል። በጦሩ መሰማራት ጉዳይ ላይ የቡሩንዲ መንግሥት ሀሳቡን መስጠት እንደሚኖርበት በሰላምና ደህንነት ምክር ቤቱ ውሳኔ ላይ መደንገጉን የምታስታውሱ ይመስለኛል። እንደ እውነቱ ውሳኔው ራሱ የቡሩንዲን መንግሥት የሚያቅፍ መሆኑ እርግጥ ነው። የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር ኢራስቱስ ሙዌንቻ ግን ሰሞኑን ለቪኦኤ በሰጡት መግለጫ የሰላምና የደህንነት ምክር ቤቱ ውሳኔው ላይ ከመድረሱ በፊት የብሩንዲን መንግሥት ሐሳብም ያዳመጠና ግምት ውስጥ ያስገባ መሆኑን አመልክተዋል። ምንም እንኳ ብሩንዲ የህብረቱ የሰላምና የደህንነት ምክር ቤት የታሕሳስ ሰብሳቢ ሊቀመንበር ብትሆንም እንድንመክርበት ጨርሶ አልተደረግንም ብለዋል። የብሩንዲው የውጭ ጉዳይ ሚኒስትርኛ ሚትዋ በሌላ በኩል ደግሞ የማንኛውም መንግስት ስራ የዜጎቹን ደህንነት መጠበቅ ነው ያሉት የህብረቱ ምክትል ሊቀመንበር ሞዌንቻ ሰዎች ቡሩንዲ ውስጥ እየሞቱ እንዳሉ ግልጽ ነው። ሰው በየመንገዱ እየተገደለ ነው። ከአንዳንድ የቡጁምብራ ጎዳናዎች አስክሬን እየተነሳ ነው። የአፍሪቃ ህብረትን ኃላፊነት ካስተዋልክ ደግሞ ተግባሩ አደጋን መከላከልና የሰዎችን ደህንነት መጠበቅ ነው። ይህ እንደ እውነቱ የማንኛውም መንግሥት ኃላፊነት ነው። ይህ ግን እየተደረገ አይደለም። ሁኔታው እንዲህ የሚቀጥል ከሆነ የአፍሪካ ኅብረትና ዓለም አቀፉ ማኅበረሰብ ሁኔታው ወደ ዘር ፍጅት የሚያመራ ከሆነ ፍጅት ሲጠነሰስና ስና ሲንተከተክ እጆቻቸውን አጣጥፈው አይመለከቱም። የብሩንዲው የውጭ ጉዳይ ሚኒስትር አለን ኛሚትዋ ግን ከዚህ የመወንቻ መልእክት ጋር ፈጽሞ አይስማሙም። ብሩንዲ ውስጥ አሁን እየታየ ያለው ሁኔታ ወደ ፍጅት እያመራ ነው የሚባል ቋንቋ ጦር ወደ ብሩንዲ ለመላክ የሚያስቡ ሰዎች ሴራ ነው ብለውታል። ብሩንዲ ውስጥ ችግር መኖሩን ክደን አናውቅም ያሉት የውጭ ጉዳይ ሚኒስትሩ ኛሚትዋ አመፅ ብለው የጠሩትን መነሳሳት ግን በቁጥጥር ስር የማዋል እርምጃዎችን ወስደናል ብለዋል። ዎች አሁን ደግሞ ከእናንተው ከደረሱን አስተያየቶች ጥቂቶችን እናቀርባለን። ቪኦኤ መለጌ ለኢህአደግና ለኢትዮጵያ ህዝብ ነው። በአሁኑ ሰዓት በኢትዮጵያ በመፈጸም ላይ ያሉ ሁኔታዎች እጅግ በጣም ያሳዝናል። እግዚአብሔር በሞቱት መንግስት ሰማያት ያዋርሳቸው፣ ላሉት ደግሞ እግዚአብሔር ጽናቱን ይስጣቸው። ኢህአደግ፣ ያለኝ መልዕክት ባካችሁ፣ ኢህአደግ አባሎች ቀዳማዊ ኃይለ ስላሴ እንዴት እንደወረዱ አስታውሱ። በአምስት ብር ምክንያት ነው። የህዝብ የወታደር ድምፅ አልሰማም ብለው ነው። ደርግም ደግሞ በወታደር ሀይል ሲመካ ቢያለ ሰው ጥይት አጉር ሰው እያለ ሲፎክር እንዴት እንደወደቀ አይታችኋል። እናንተ ራሳቸው ምስክሮች ናቸው። አሁን ደግሞ እናንተ የህዝብን አቤቱታ የህዝብን ለቅሶ ካልሰማችሁ፣ እግዚአብሔር እኮ ያዝንባቸዋል። የሰው ሀዘንም እኮ ሰውን ይሰብራል። ባካችሁ በውይይት ሁሉንም ነገር ለመፍታት ተዘጋጁ። ግራ ቀኝ ያላችሁት ችን ሀገር እንደገና ከደም ወደ ደም አታሸጋግሩ። ሰላም እንዲኖር፣ ብሔረሰብ ከብሔረሰብ እንዲተቃቀፍ፣ ህዝብ ከህዝብ እንዲዛመድ አድርጉ እንጂ ህዝብ ለህዝብ ማናቆሩ ጥሩ አይደለም። በዚህ ዓለም ምንም ይዘን አልመጣንም። መጨረሻ ምንም ይዘነው አንሄድ ለገንዘብ ሳይሆን ለእውነት እግዚአብሔርን ፍሩ። ለእውነት ደግሞ ሀገሪቷን አስተዳደሩ። ይሄ ነው እግዚአብሔር ኖረቱ ያውርድልን ሰላሙን ይስጠ አድስ ሰላም ጤና ይስጥልኝ። የአሜሪካ ድምፅ የአማርኛው ዝግጅት ክፍል አዘጋጆች፣ ኢትዮጵያ ያለችበት ሁኔታ በአሁኑ ሰዓት እጅግ አሳዛኝ ነው እና እናንተ እንደ ሙያችሁም እንደ ዜጋም ትኩረት ልትሰጡት ይገባል። ሰሞኑን አቶ ጌታቸው ረዳ የሚባሉ የወያኔ ባለስልጣን ከስልሳ ሰው በላይ በመረጃ የተደገፈ ሰው ገድለው እያለ አምስት ሰው ሞቷል ይለናል። እንደገና የኢትዮጵያን ህዝብ ሰይጣን ጋኔን አጋንንት ትይዟቸዋል ይላል። በእውነቱ የወያኔ ባለስልጣናት ፍጹም ጨዋ የሆነውን የኢትዮጵያ ሕዝብ ሊመሩት ቀርቶ ከባህሪውም ውርስ የላቸውም። ስለዚህ ለኢትዮጵያ መጻኢ ድል ጠቋሚ ሀሳብ ያላቸውን መልካም ሰዎች እያቀረባችሁ አስተያየት ቢሰጡበት መልካም ነው። ወያኔዎቹም ያለ ደም መፋሰስ ባለ ህሊና ሰዎች እንዲያስተዳድሯት በሰላም ኢትዮጵያንና ስልጣናችሁን እንድትለቁ በእግዚአብሔር ስም ጠይቃችኋለሁ። እውነቱ ነኝ። ከኢትዮጵያ አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም አስተያየቶቻችሁን እንድትልኩልን እናበረታታለን። ይህ የአሜሪካ ድምፅ ሬዲዮ የአማርኛው አገልግሎት ነው። አድማጮች፣ ዛሬ ኢድ ነው። ኢድ ሙባረክ እንላለን የተከበራችሁ ሙስሊም ምእመናንን በሙሉ እንኳን ለ ኛው የነቢዩ መሐመድ የልደት ቀን መውሊድ አደረሳቸው። ዛሬ ቀደም ሲል እንዳል ነው አዎ መውሊድ ነው የነቢዩ መሐመድ 149 ዓመት ለመሆኑ መውሊድ በኢትዮጵያም ሆነ ከኢትዮጵያ ውጭ ባሉ ሙስሊሞች እንዴት ነው የሚከበረው? አዲሱ አበበ ከአዲስ አበባ የሃይማኖቱ መምህር የሆኑትን ቀዳሚው ሙፍቲ ሀጂ ዑመር ኤድሪስን አነጋግሯል። መውሊድ ምን ማለት ነው ሀጂ በሚል ጥያቄ ይጀምራል። ቀጥሎ ይቀርባል። መውሊድ ማለት በአረቦች ቋንቋ ወደኛ ስንተረጉመው ቋንቋው ትርጉሙ መወለድ ማለት ነው፣ ወይንም ደግሞ የመወለጃ ቀን ነብዩ የተወለዱበት ቀን ወይንም ደግሞ ነብዩ የተወለዱበት ቦታ ለማለት ነው። አማርኛው ትርጉሙ የሚሰጠው ቦታው። ይህን በሰው ልምድ መውሊድ ማለት ለነብያችን መወለድ ደስታ ለሚዘጋጁት ዝግጅት፣ ለመሰባሰቡ፣ ለድግሱ፣ ለሚዘመረው ዝመራ፣ ለሰለዋቱ፣ ለምኑ ለይህ ስም ተደርጓል። ይሄ ልምድ ይባላል። በልምድ የተደረገ ነው። አረቦች ቋንቋ ሳይሆን ትርጉም ሳይሆን በልምዱ የተወለዱበትን ለመወለዳቸው ደስታ ለሚዘጋጁት ዝግጅት ስም ነው። ነቢዩ አሁን ስንት ዓመታቸው ሆነ ዘንድሮ? ነቢዩ ከተወለዱ አሁን እንግዲህ አንድ ሺህ አራት መቶ ዘጠነኛ ዓመት ነው ዘንድሮ። ኢትዮጵያ ውስጥ እንዴት ነው ይከበራል? በመንግስት ደረጃ ታውቆ በዓል ሆኖ ነው የሚከበረው። ስራ ተስብ አተዘግቶ ነው የሚውለው ለሙስሊሞች ሶስት በዓላቶች ነው የተሰጡት። ኢደር ፍጥር የሚባላለ ጦም ስንፈተ እንደዚሁ ኢደር አቡሀ የሚባል ደግሞ የአረፋ በዓል የሚባላለ፣ ሶስተኛው ደግሞ ይሄ ያሁኑ ነብያችን የተወለዱበት ቀን የሚከበረው ነው። እንደ ሶስት በዓላት የተሰረጠው የተፈቀደው አዎ። ግን ሆነ በመንግስቱ ደረጃ የሚታወቀው እርግጥ፣ መስሪያ ቤት ዝግ ነው ዛሬ። ነገር ግን መውሊድ እንደ ሌሎቹ እንደ አረፋ በዓል የመሰለ ትልቅ ክብር የለውም። በውጭ ሀገር እስልምና እምነት ተከታዮች ወይም አረቦች ናቸው በጣም የሚያከብሩት። ኢትዮጵያ ውስጥ ብዙ አይከበርም የሚል ነገር እሰማለሁ። መስሪያ ቤት ከመዘጋቱ ሌላ ዛሬ ምን ተደረገ በዓል ነበር? ما انا ما ما ما ما ما ما በተግባራት ይለያያል። በበዓልነት በመከበር በኩል አንድ ነው። አሁን ዛሬም እንደ በአንዋር መስጅድ በተቀሩ መስጅዶች በኢትዮጵያ በሙሉ በኢትዮጵያ በሙሉ ሙስሊም በሆነ በሙስሊም አካል በሙሉ ተከብሮ ዋለ። መልካም። እና በአሁኑ በዛሬው ዕለት ታዲያ እንዴት ነው ያከበራችሁት? እስቲ መውሊድ እንዴት ነው የሚከበረው? ታሪኩን ይንገሩኝ ትንሽ እርስ እንዴት ነው? ጥሩ በዓል አሳለፉ? ጥሩ እያከበሩ ነው አሁን ሙፍቲ? አዎ፣ እኛ ተትናንትና ጠዋት ጀምረን የነቢዩን ከተወለዱበት ጊዜያት ጀምሮ እስከሞቱ ስለትልፈታቸው ድረስ የነበሩን መልካም አመራራቸውን ለህዝብ አዝም አዝምታቸውን መርህራያቸውን፣ አክብሮታቸውን እየዘረዘርን እያስረዳን እያሳወቅ ለሰው ልጅ ምን ጥቅም ይዘው መጥተዋል? የእሳቸው መወለድ መላክ ምን አምጥቷል? መላክ ወደ ሰው ልጅ መላካቸው ምንስ ጉዳያት በሳቸው ምክንያት ተፈጣሪ ካላህ ቀርቷል፣ ተከልክሏል ከሰው ልጅ ላይ የሚለውን እንደው ሶለዋት የምንለዋል በሳቸው ላይ ዶአ ሚጠበቅ ያለ ለሀገር ዶአ እናደርግ ያለ ለህዝብ ዶአ እናደርግ ያለ ለሃይማኖቱ በመኑ አክብሮት ትናንትና ጠዋት ጀምረን እኛማ፣ አሁንም ገና አክብሮቱ በዓሉ አልተፈታም። አሁንም እኛ ሌሊቱም ቀንም ነው፣ እኛማ ያከበር ነው። በእኛ በኩ ከትናንትና ጠዋት ጨምረን ቀንዋል አለሊትማብተን አሁንም ደግሞ ዛሬዋል፣ አሁንም ደግሞ ተማሪዎቹ ደረሰ እንላችኋለን። ሰውን ያለ አሁን አክብሮ ነው የሚያገረው። ዛሬም ገና አይ፣ ጥሩ ነው ገና ነው ሰዓቱ። አሁን ገና ሶስት ሰዓት ገና ማለፉ ነው፣ ብዙ ሰዓት አለ። መልካም በዓል ይሁንላችሁ። እንግዲህ ሼክ ኦመር እናቴ በጣም እናመሰግናለን። ሁላችሁም ክብር አላርግ እሺ። ቀዳሚ ሙፍቲ ሀጂ ኦመር ኢድሪስ እግዚአብሔር ይስጥልኝ። ኢድ ሙባረክ እንደገና። አባቴ ባረከ ላ ሁላችሁንም ይባርክልን። እናንተም ሰላሙ እኛም ሰላም ይሁን፣ ሀገራችንም ሰላም ይሁን። صلوات الله وسلام الله على نبيك خير خلق الله بسم الله جل جل قبدر الرحمن الرحيم رحمة مزارة الحمد لله نعمة سعود أهون دعمو إثيوبيا بأمريكا ዋሽንግተን ዲሲ ውስጥ በምትገኘው በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን የተቋቋመው የኢትዮጵያውያን መረዳጃ እድር በአሁኑ ወቅት የራሱን ጽህፈት ቤትና መሰብሰቢያ አዳራሽ ገዝቶ ባለፈው 15 ቀን አስመርቋል። ይህ 702 አባላት ያሉት መረዳጃ እድር። በዕለቱ በተሰበሰበው ህዝብ ቤት ለምቦሳ ሲባል በስፍራው ነበርኩና መረቃውን አስመልክቼ በነበረኝ የመጀመሪያ ክፍል ዝግጅቴ ከሊቀ መንበሩና ከአንዳንድ የአመራሩ አባላት ያገኘሁትን አሰምቼ፣ ቀሪውን የህዝብ አስተያየት በየደራ ቆየቸው ነበርና ዛሬ አቀርባለሁ። በቅድሚያ ግን ክፍል አንድን ሳበቃ ለእድሩ ሊቀመንበር ለአቶ ታደለ አወቀ ያቀረብኩት ጥያቄ አልተመለሰም ነበርና ከዚያ ጀምራለሁ። አቶ ታደለ ሰላም፣ እንደገና ተገናኘን። ባለፈው ጠይቄ በጊዜ ጥረት አልተመለሰም ነበርና በአደጋ ጊዜ ለአባል ወይም ለአባል ቤተሰብ የሚሰጥ ክፍያ እንዴት ነው የሚወሰነው? ለእነ ማንስ ነው የሚሰጠው? በድጋሚ ጠናስልኛ ሰው አዲሱ ለማንኛውም አባል በጥንድ ነው። ባልና ሚስት አባል ናቸው። ባለትዳር ከሆነ አባሉ ወይም አባሏ በሞት አደጋ በሚለዩበት ጊዜ ሰባት ሺህ ዶላር ለእያንዳንዳቸው ይከፈላል። ልጅ እንደዚህ ደግሞ በሞት ፊት ላይ ከእነሱ አብራክ የወጣ እድሜው ከአስራ ስምንት ዓመት በታች የሆነ ወይንም ኮሌጅ የሚማር እድሜው እስከ ሀያ አራት የሆነ በቤተሰብ ጥገኝነት የሚኖር ከሆነ ለልጆቻቸው ደግሞ አምስት ሺህ ዶላር ይከፈላል። የአባሉ ቤተሰቦች ለጉብኝት ወደዚህ ሀገር መጥቶ እዚህ አሜሪካን ሀገር የሚስትም አባትና እናት ወይንም የባልም አባትና እናት በእንግድነት ወቅት ልጆቻቸው ቤት ሆነው በሞት ቢለዩ ለአባሉ ቤተሰብ ሶስት ሺ አምስት መቶ ዶላር በድጎማ እንሰጣለን ማለት ነው። ሰሞኑን አንድ አዲስ ነገር እንዳለም ነግረህ የነበረ ምንድን ነው እሱ? ድሩ ተመዝግቦ የሚንቀሳቀሰው በዲስትሪክት ኦፍ ኮሎምቢያ፣ በዲሲ ህግና ደንብ አትራፊ ባልሆነ ድርጅት በፌዴራል መንግስት ከታክስ ነጻ የሆነ ድርጅት ነው። በሜሪላንድ ግዛት ሲልቨር ስፕሪንግ አካባቢ በመሆኑ በሜሪላንድም አትራፊ ባልሆነ ድርጅት ተመዝግቦ በፌዴራል መንግስት እውቅናን ሰሞኑን አግኝቷል። ስለዚህ እንግዲህ በሜሪላንድም ተመዝግበናል ማለት ነው። ቢበዛ በስድስት ወር ውስጥ ለአገልግሎት ዝግጁ እንደሚሆን የተገለጠው ይህ ቤት ከአባሎች በተጨማሪ ማንኛውም የኢትዮጵያዊ ተቋም ኢትዮጵያዊም ያልሆነ ተቋም መጥቶ ይህንን ቦታ ተከራይቶ መጠቀም ይችላል። እድርተኛው ለግልጋሎት የሚከፍለው ዝቅተኛ ነው። አንዳንድ ትንንሽ ለጽዳት ስራዎች የሚውሉ ክፍያዎችን በማከናወን ይጠቀማል። ይሄ ንብረቱ ነው፣ የእሱ ነው። ለግልጋሎት የሚከፍለው ዝቅተኛ ነው። አመሰግናለሁ አቶ ታደለ። ምን ተሰማው ብዬ አንዳንድ በስፍራው ማለትም በምረቃ ዕለት የተገኙ አባሎችን ጠይቄ ነበር። ወይዘሮ ብርሃኔ ወልደ ማርያም፣ በጣም ኩራት ይሰማኛል። በረዶ ላይ ቁጭ ብለው ያን ሁሉ መከራና ስቃይ አይችለው ይህንን በማግኘታቸው ደስ ይለኛል። እግዚአብሔር ይባርካቸው። አርቲስት ጌታቸው አብዲ፣ በስደት የሚገኘው ኢትዮጵያዊ ምንም እንደ ሀገሩ ባይሆን በሰው ሀገር ተስፋ ሊሰጠው የሚችል በመሆኑ በእኔ በኩል በጣም ከፍተኛ እርምጃና ደስታን የፈጠረብኝ። አርቲስት ጠለላ ከበደ እንደነኚህ አይነቶች ኢትዮጵያ ኢትዮጵያኖች ለሰው የሚያስቡ ሰዎች በመገኘታቸው እዚህ አሜሪካን ሀገር በጣም በጣም በጣም በጣም ትልቅ ደስታ ነው የተሰማው። እንደዚህ እኮ ብንተባበር ኖሮ ሌላ ሶስት አራት አምስት ስድስት ቤት ይገዛ ነበረ። ዶክተር አክሊሉ ሀብቴ የኢትዮጵያውያን መጠናከሪያ ምልክት ነው ቤቱ አይደለም፣ ከቤቱ ጀርባ ያለው የአንድነት የመተባበር ውጤት ነው። ኢትዮጵያውያን የራሳቸው መናኸሪያ ማግኘታቸው ትልቅ ነገር ነው፣ እመርታ ነው። አቶ ጌታሁን አንባቸው ይሄ ይደርሳል ብዬ አላሰብኩም ነበረ። እርምናችሁ ተብለን ነበረ ዝናብና ፀሐይ ሲመታን ቆየን። እግዚአብሔር ይመስገን ከመሀላችን እስታሁን የታመመ ሰው እንጂ የሞተ የለም። በጣም ደስ ነው ያለን። ወደፊት ደግሞ ጥሩ ይሆናል። ዶክተር አልማዝ ዘውዴ ህብረተሰቡ በእውነቱ እየተረጋጋ ሲሄድ እንደዚህ አይነት መገናኛ ቦታ በጣም ወሳኝ ነው። ለሁሉ ሰው አመቺ ነው። በሜትሮ መምጣት ይችላሉ። በባስ መምጣት ይችላሉ። ዊኬንድ ላይ መኪና ማቆሚያ እንደ ልብ ነው። አምስት ደቂቃ በእውነት ይሄ እግዚአብሔር ስጦታ ነው ብዬ ነው ማስበው። አቶ ዘነበ አለማየሁ ይሄ እድር በስደት አንድ እርምጃ ተራምዶ ኢትዮጵያንና ህዝቧን አሜሪካ በምንገኘው ኢትዮጵያውያንና ትውልድ ኢትዮጵያውያን ለሆኑት ሁሉ የምስራች ነው። ሀውልት ነው ለኢትዮጵያ፣ የተጠቀለ ማህበራዊ ዋስትና ማለት ነው ለዜጎቻችን። ይህንን ሀውልት ወደ ተሻለ ደረጃ እናደርሰዋለን። ወይዘሮ ማረታ ካሳ በጣም በጣም የማመሰግነው በበረዶ ቁጭ ብለው ችንድር እስከዚች ያደረሷትን ሰዎች ነው። ፍጻሜውን ያሳምረው። ይህ ለኢትዮጵያውያን ኩራት ነው። አቶ ስዩም ጋረደው እጅግ በጣም እጅግ በጣም ደስ ነው ያለኝ። ልጅ ወልዶ የልጅ ልጅ እንደ ማየት ማለት ነው። ቃላት ያንሰኛል። ይህንን በማየቴ እምባ እየተናነቀኝ እግዚአብሔር ሆይ ለዚህ አሁንም ነው ምለው እና ኢሞሽናል ሆኜ ነው የምናገረው። ይሄ ደግሞ አሁን የተገዛው ቤት ፌኔራል ሆምም መዳሪያም፣ መኳያም፣ ልጆቻችንም የሚዝናኑበት መጦሪያም ሊሆን ይችላል። የኢትዮጵያውያን ልጆችም እዚህ ጋር ቁጭ ብለው በኢትዮጵያውያኖች ሊጠበቁበት የሚችሉ የስራ መስክ ይፈጥራል ብዬ ነው ማም ነው። ርእሰ ደብር አብርሃም ሀብተስላሴ ይህንን የመሰለ ንብረት መያዝ ቀላል አይደለም። በኢትዮጵያውያን ስም እኛ ብቻ አይደለንም አሁን የምንጠቀምበት ከኛ ደግሞ ወደ ልጆቻችን፣ ከልጆቻችንም ወደ ልጅ ልጅ የሚተላለፍ ነው። ታሪክ መስራት ማለት ነው እና በጣም በጣም በጣም ነው ደስ ያለኝ። በሆነቱ ከልቤን የተደሰትኩት እግዚአብሔርን አመሰግናለሁ ለዚህ ቀሲስ ዘላለም አንተ ነህ። ለህብረተሰቡ ትልቅ መሰረት የሚሆን ለችግሩ፣ ለደስታው መፍትሄ የሚሆን እንደዚህ አይነት ስራ በመሰራቱ ከልቤ ደስ ብሎኛል። ኮሚቴው በእውነቱ ጠንካራ የሆነ ኮሚቴ ስለሆነና አርአያነት ምሳሌነት ያለው በመሰራታቸው ከልቤ ደስ ይለኛል። ሊቀ ሊቃውንት ወርቅነህ ኃይሌ ተስፋችን እንጠልበታል ይለን ደህና የሀዘን የለቅሶ ብቻ አይደለም መማሪያ ይሆናል መሰብሰቢያ ይሆናል። ይህ አንድ ሌላ ጸጋ ነው፣ ትልቅ ሀብት ነው፣ የኢትዮጵያ ሀብት ነው ነው ከነዚህ አስተያየት ሰጪዎች መካከል ለወቅቱ ሊቀመንበር ላቶ ታደለ እንደተሰጠው ያለ የቀድሞ አመራሮችም ምስጋና ያቀረበዋሉና ከአባሎች ያገኙትን ምስጋና እኔ እንዳላስቀርባቸው እንኳን ደስ ያላችሁ በማለት አመሰግናቸዋለሁ። ቀጥሎ ዲሞክራሲ በተግባር ፕሮግራማችን ይቀጥላል። ከአንድ ሳምንት በኋላ በሚጠናቀቀው የአውሮፓውያኑ 2015 አፍሪካ ሕገ መንግስታዊ ለውጦችንና የስልጣን ሰላማዊ መንገድ መተላለፍን አስተናግዳለች። የአሜሪካ ድምጹ ጂል ክሬግ ከናይሮቢ ያጠናቀረው ዘገባ ለሰሎሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ ይዞታል። የአውሮፓውያኑ ዓመት 2015 ለአፍሪካ ዲሞክራሲ ውጣውረዱ የበዛበት ሆኖ ታይቷል። ናይጄሪያ ባለፈው ዓመት 2007 የቀድሞው ጄኔራል ሙሐማዱ ቡሃሪ የወቅቱን ፕሬዚደንት ጉድላክ ጆናታንን አሸንፈው ለመጀመሪያ ጊዜ ሥልጣን በሰላማዊና ዲሞክራሲያዊ መንገድ መሸጋገሩን አረጋገጠች። ያ ሕዝባዊ ምርጫም ለ16 ዓመታት የዘለቀውን የአንድ ፓርቲ የበላይነት አበቃ። በታንዛኒያ ፕሬዚደንቱ ጃካያ ኪኩዌቴ በሕገ መንግሥቱ የተፈቀደላቸውን ሁለት የሥልጣን ዘመን ከጨረሱ በኋላ ሳያንገራግሩ ወረዱ። ጆን ማጉፉሊ በጥቅምት ወር ከተጋጋለ የምረጡኝ ዘመቻ በኋላ አሸንፈው በሰላማዊ መንገድ ተመርጠው ሥልጣን ተረከቡ። የቀድሞው የሕዝባዊ አገልግሎት ሚኒስትሩ ማጉፉሊ ለነጻነት በዓል ማድመቂያ ይወጣ የነበረውን ከፍተኛ ገንዘብ ድህነትን ለመቀነስ ሲሉ ሥነ ሥርዓቱን ሰርዘዋል። በዕለቱ የጽዳት ዘመቻም እንዲካሄድ አድርገዋል። ቤንጂ እንዶሎ የብሔራዊ ልማት ድርጅት መስራችና ዋና ዲሬክተር ናቸው። ስለ አዲሱ ፕሬዚደንት ያላቸውን አስተያየት ሰጥተዋል። አዲሱ ፕሬዚዳንት ማጉፉሊ በጣም ደስ በሚያሰኝ ተግባር ነው ስራ የጀመሩት። በሙሉ ኃይላቸው በአዎንታዊ ስሜት ብዙ በመናገር ሳይሆን ብዙ በመስራትና በማሳየት ነው ስራ የጀመሩት። ይሄ በተለይ እንደ ኬንያ ላሉ ጎረቤቶችና ሌሎችም የአካባቢ አገሮች ጥሩ ምሳሌ ሊሆን የሚችል ነው። ኡጋንዳን ብንወስድ ምርጫ የምታካሄደው ከአንድ ወር ተኩል በኋላ ነው። የተፈራው ግን አልቀረም። ኩሩንዚዛ ኃይል ተጠቅመው ሐምሌ ላይ እንደገና ተመረጡ። ቡሩንዲ ውስጥ የተቀሰቀሰውን ሁከት ሽሽት ሁለት መቶ ሺህ ዜጎች ሀገር ጥለው ተሰደዋል። ዩናይትድ ስቴትስም ድርጊቱን በማውገዝ በትንሹ አራት ከፍተኛ የሀገሪቱ ባለሥልጣናትና የመፈንቅለ መንግሥቱን ባደራጁት መኮንኖች ላይ ማዕቀብ ጥላለች። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትም በበኩሉ ግድያውንና ሰቆቃ መፈጸሙን አውግዟል። ይህም ሁሉ ሆኖ ግን ሁከቱ አላባራም። አፍሪካ ውስጥ ቀጥሏል። ሁከት ዛሬ በደቡብ ሱዳንም አለ። በዚያ በአስር ሺዎች የሚቈጠሩ ተገድለዋል። የእርስ በርስ ውጊያው ከሁለት ዓመት በፊት ከተጀመረ በኋላም ቢያንስ ከሁለት ሚሊዮን በላይ ዜጎች ከቤት ንብረታቸው ተፈናቅለዋል። አሁንም የሁለቱም ማለትም የፕሬዝደንት ሳልቫኪርና የሽምቅ ተዋጊዎቹ መሪ የሪክ ማቻር ደጋፊዎች የሰላሙን ስምምነት የጣሰው እርሱ ነው በመባባል እርስ በርስ እየተካሰሱ ናቸው። የደቡብ ሱዳኑ የሰላም ስምምነት እስካለፈው ኅዳር መጨረሻ ጊዜያዊ አስተዳደር እንዲመሠረት ጥሪ ቢያቀርብም ተፈጻሚነት አላገኘም። በአዲሱ የሰላም ዕቅድ መሠረት ደግሞ የሽግግር መንግሥቱ እስከ ጥር አጋማሽ ተግባራዊ መሆን አለበት። ወደ ኮንጎ ሪፑብሊክ ስንሸጋገርም ሰላም የለም። የተቃውሞ ሰልፎች ወደ ግጭት አምርተው ጉዳት ደርሷል። ፕሬዚደንቱ ዴኒስ ሳሱ ንጌሶ ባለፈው ጥቅምት የፕሬዝደንቶችን የሥልጣን ዘመን ከሁለቴ በላይ ለማድረግና የዕድሜ ገደቡንም ከሰባ ከፍ እንዲል የሕገ መንግሥት ማሻሻያ ረፈረንደም አካሂደዋል። በሕዝበ ውሳኔው መሠረት ከጠቅላላው ድምፅ 92 ከመቶውን አግኝተው ቢያሸንፉም የዓለም አቀፉን ማኅበረሰብ ታዛቢዎች ግን ጥርጣሬ ውስጥ ከተዋል። በጎረቤት ኮንጎ ዲሞክራቲክ ሪፑብሊክም ፕሬዚደንቱ ጆዜፍ ካቢላ የፕሬዝደንታዊ ምርጫውን ጊዜ ከፊታችን ህዳር 2009 በመቀየር የሥልጣን ዘመኑንም ለማራዘም እየሞከሩ መሆናቸው ታውቋል። በሩዋንዳ ፕሬዚደንቱ ፖል ካጋሜ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ ም ለሦስተኛ የሥልጣን ዘመንና ከዚያም በኋላ ለተጨማሪ ሁለት ምርጫዎች እንዲወዳደሩ የሚፈቅድላቸውን የሕገ መንግሥት ማሻሻያ ሕዝበ ውሳኔ አካሂደው ከጠቅላላው ድምፅ 98 ነጥብ አራቱን በማግኘት አሸንፈዋል። በናይሮቢ ዩኒቨርሲቲ ጥናት የሚያካሂዱት ኤሪክ ማንጋ ግን ይልቅስ አፍሪካ የሚበጃት ዲሞክራሲያዊ ተቋማትን ብትገነባ ነው ሲሉ ይመክራሉ። አፍሪካውያን መጻ ዕድላቸውን ከግለሰቦች ጋር የማስተሳሰሩን ጉዳይ ቢረሱ የተሻለ ይሆናል። ምንጊዜም ጥሩም ሆነ መጥፎ መሪ ሊያጋጥመን እንደሚችል እሙን ነው። ጠንካራ ተቋማ ካሉን ግን ትክክለኛውን አቅጣጫ እንደምንይዝ የታወቀ ነው። የያዝነው 2015 የአውሮፓውያኑ ዓመት እንግዲህ ይህን ይመስላል። 2016 ለአፍሪካ ዲሞክራሲ የተሻለ ሁኔታ እንደሚፈጥር ተስፋ ይደረጋል። በ2016 በትንሹ በዘጠኝ የአፍሪካ ሀገሮች ቁልፍ ምርጫዎች ይካሄዳሉ። አሁን ደግሞ ሴቶችና ቤተሰብ ኢትዮጵያ ውስጥ አሉ ከሚባሉ ጎጂ ባህሎች ያለ እድሜ የሚደረግ ጋብቻ ነው። መቶ አርባ ያህል ልማዳዎች አሉ። ህጻናት ያለ እድሜያቸው ሲዳሩ ምን ችግር ይገጥማቸዋል? የህግ ባለሙያ የኢትዮጵያ ቤተሰብ ህግ ምን ይላል? በዚህ ጉዳይ ላይ አንድ የህግ ባለሙያ ዝግጅቱን ያዘጋጀችው ሲሆን እንደሚከተለው አጠናቅራለች። ያደግኩት ያው በጻነት ቤተሰቦች የመቱ ከሚቴ ጋር ነበር ሚቴ ልትድረስል ስትል አልፈልግ ጻፍቻ ነው ወደዚህ የመጣው። ትርንጎ ቢተው ትባላለች። ወላጆቿን በሞት በመነጠቋ ያሳደጓትን አያቷን ነው ሜት የምትለው ለአቅመ ህዋን ሰዓት ደርስ ሰውነቷ ሳይጠነክር በአስራ ሶስት ዓመት እድሜዋ የመዳሯን ወሬ ስትሰማ የተወለደችበትን ቀዬ የደቡብ ጎንደሩን አዲስ ዘመን ጥላ በስሚ ስሚ የምታውቃቸው ዘመዶቿን አፈላልጋ ዛው ጎንደር አዘዘው ተክለ ሃይማኖት አይራ ሚካኤል ወደ ተባለ ቦታ ተሸሸገች። በቤት ውስጥ የተያዘው ሽር ጉድ ለእርሷ ሰርግ እንኳ መሆኑ አልተነገራትም ነበር። ደግሳወቄ ነው። ከዛ ልትሸሸግባቸው የመጣችባቸው ቤተ ዘመድም እንደ ዋዝ አልተቀበሏትም። እነርሱም ዘመድ በመሆናቸው ቀን ቆርጠው ድግስ ደግሰው ልጅ ለመዳር በዝግጅት ላይ ያሉት ወላጆች ጉዳይ አሳስቧቸው ልጅቱን ለመመለስ ጥረት ያዙ በቤት ውስጥ ግን የቆሎም የቀለምም ትምህርት የቀሰመ ዲያቆን ጌታ መሳይ ነበርና ከቤተሰቡ ጋር ከፍተኛ ትግል አድርጎ ከአያቱ ዘንድ አስጠጋት ያው በወቅቱ ቤተሰብም አያቴም እናቴም ሌሎችም እኔ ጋር ተጣላን የተጣላ ነው ምንድነው ይሄ ልኳ ማለት ቀላል ነገር አይደለም ትርንጎ ያለ እድሜዋ በ በአስራ ሶስት አመቷ ከመዳር አምልጣ የሚያስጠጋትም አግኝታ ትምህርቷን ቀጠለች የዚሁ ቤተሰብ ሌላ ታሪክ ግን መጣ። እዚያው አዘዞ ተክለ ሃይማኖት አይራ ሚካኤል ውስጥ ነው። አስራ ሶስት ዓመት በወጉ ያልደፈነችው እየሩስ ደሳለኝ የእነ ዲያቆን ጌታ መሳይ ቤተሰብ ናት። እየሩስ ታሪኳን ለመናገር ከእናቷ ውልደት ትጀምራለች። ደቁት ሚቶች ጋርና አክስቴ ጋናት ድሮ እንደ ሰራተኝነቱ ና ተቀጥራ ስትኖር አጋጣሚ የሆነለች አስረገዛት ና ወለደች። ከዛ ስትኖር ጥሎ ጠፋ። የሚተያዩ ነበረች የነበረች በሰቱ እህት ነበረች። ከዛ የእሷ እህት አሳደገችኝና እስከ ሶስት አመቴ ሞተች። እሷ ስትሞት የሚታይ አመጣችኝ የሚታይ አመጣችኝ የሚታይ ጋር አደግኩ። ከዛ ትምህርት ቤት ገብቼ እየተማርኩ እያለ አጋጣሚ ጥምቀት ሲሄድ የጓደኛዬ ወንድም አስገድዶ ደፈረኝ። ማርገዜን አላውቅም፣ ምንም ነገር አላውቅም። ወለድኩኝ። ህጻን ስለሆንኩ ብዙም አይታወቅም። ሰውነቷን እየወፈረች ነው። በህክምና በጸበል ምናምን ነው ሲከታተሉኝ ነበር። ከዛ በኋላ መጨረሻ ላይ የሞለጂ ሰዓት ሲደርስ እነሱ ማወቁ ህክምና ሄድኩኝ፣ ማወቁ በቃ ወለድኩኝ። ኢየሩስ በልጅነቷ ከደረሰባት የወሲብ ጥቃት ማምለጥ አልቻለችም። አሁን በአስራ አራት ዓመቷ የአንድ አመት ወንድ ልጅ ታቅፋለች። እንደ ትርንጎ ድል ቀንቷቸው ከዚህ ያላመለጡ እንደ ኢየሩስ የሚደፈሩ፣ ያለዕድሜያቸው የሚዳሩ፣ የሚጠለፉ፣ ጾታዊ ጥቃት የሚደርስባቸው እጅግ በርካታ ሴቶች ናቸው። አለምነሽ፣ ከሰሜን ጎንደር ጭልጋ ወረዳ በእግሯ አስራ ሁለት ሰዓት ተጉዛ ካገኘችው ህብረት የተሰኘ የገጠር ትምህርት ቤት ሁለት ዓመት አስተምራለች። ከዛም እዛው አካባቢና በተለያየ የገጠር ቦታ እየተዘዋወረች ለአምስት ዓመታት ስታስተምር የኑሯቸውን ሁኔታ በደንብ ቃኝታለች። ሴቶች ያለእድሜያቸው ስለሚዳሩበት ሁኔታም ትናገራለች። በባለፈው አመት ላይ ብዙ ተማሪዎች አስቀርተን ነበር። ግን ማህበረሰቡ ረ

እንዲያርጊ እንዲያርጌ ለአባት ተናግሬ ማስመጣ ምናምን ስለተዋል ተማሪዎች ላይ ይደብቃሉ። ከተዳሩ በኋላ ስናጣራቸው አረ ተድራ አስር ቀን ከሆናት በኋላ ነው የምትወድ ተብላ አስር ቀን ሙና ነው ይቀረ ምናምን ስንላቸው ከቤት ሁላ ስንሄድ የሆነ ማህበር ምናምን አስመስለው አረ ትንሽ ማህበር ነበር እንደው ሥራ ይዘን አልዳላ ዳርተን ነው ጊዜ ምናምን ብለው ይሰዱናል የው ቀለበት በውስጥ አዋቂነት አስረው ዝም ብለው ማለት እና ብዙ ተማሪዎች ይወራ። አሁን ግን የመዳር እንትኑ የሰፋ ነው። ዶክተር አምባይ ወልደ ሚካኤል 14 ዓመት በአዲስ አበባ ፌስቱላ ሆስፒታል አገልግለዋል። በኢትዮጵያ የተለያዩ ክልሎችና በአፍሪካ የተለያዩ ከተሞች እየተዘዋወሩ የማህፀንና ጽንስ ሕክምና እንዲሁም የማስተማር አገልግሎት ይሰጣሉ። በ20 ዓመት የአገልግሎት ዘመናቸው ወደ 7 ሺህ የሚጠጉ የፌስቱላ በሽተኞችን አክመዋል። ሴቶች ልጆች ለአቅመ ሔዋን ከመድረሳቸው በፊት በመደፈርም ሆነ በመዳር የግብረ ስጋ ግንኙነት እንዲፈጽሙ ሲደረግ ችግር ይደርስባቸዋል ይላሉ። እነዚህ ልጆች በሚዳሩበት ጊዜ ገና ለግብረ ስጋ ግንኙነት ለማድረግ ሰውነታቸው ዝግጁ አይደለም። ይሄ ሰውነታቸው ይሄ እንዲዳብር የሚያደርገው በሰውነታቸው የሚፈጠር በእንግሊዝኛው ሆርሞን የሚባል ቅመም አለ። ይሄ በእድሜያቸው ነው እየጨመረ የሚሄደው። ይሄ ሆርሞን በሰውነታቸው ውስጥ ባለመኖሩ እድገታቸው ወይም ደግሞ ለግብረ ስጋ ግንኙነት ብቁ የሚያደርጋቸው ፍላጎቱም አካላዊ ዝግጅት በቂ አይደለም። ስለዚህ ግንኙነት የሚያደርጉበት ጊዜ፣ በተለይ ደግሞ ብዙ ጊዜ ይሄ ችግር የሚፈጠረው የወንዱ እድገት ከሴቶቹ እድገት ትልቅ የሆነ ነው እና ይሄን ግብረ ሥጋ ግንኙነት በጉልበት ለመፈጸም በሚጥሩበት ጊዜ የሰውነታቸው አካል በአባል መምድራቸው በኩል የመቀደድ ወይም ደግሞ ከፊኛቸው ሽንታቸው እንደሚቆጣጠሩበት ክፍል አካባቢ የጉዳት መድረስ ስለሚችል ፊስቹላ የሚባለው የአይነ ምድርና የሽንትን መቆጣጠር ችግር ይደርስባቸዋል። ሕጻናቱ ያለ እድሜያቸው ከወለዱ በኋላ የሚያጋጥማቸውን የጤና ችግር መታከም የሚችሉበት እድል አግኝተው ከታከሙም በኋላ የሚደርስባቸው የስነልቦና ችግር ቀላል አይደለም ይላሉ። እነዚህ ልጆች ታክመውም ድነውም ቢሆን የሚሰማቸው የአጋጣሚ በአጋጣሚ የተፈጠረው ችግር ህሊናቸውን ስነ ልቦናቸውን ይሰብረዋል። የራሳቸውን ስነ ልቦና አሸንፈው እንደገና ህይወታቸውን ለመምራት አንገታቸውን ቀና በሚያደርጉበት ጊዜ በማህበረሰቡ የሚደርስባቸው ጫናና ሹክሹክታ ሌላ ፈተና እንደሚሆንባቸው ዶክተር አምባይ ይናገራሉ። በማህበራዊ ህይወታቸው እንደዚህ ሆኑ እንዴ ተደፈረች የሚለው አይነት ሲሰማ ያላቸውን ከአካባቢው ግንኙነቱ ከህብረተሰቡ ጋር ያላቸው ይሸማቀቃሉ። አቶ ደበበ ሀይለ ገብርኤል ከህግ ጋር በተያያዙ ጉዳዮች የማማከር ስራ የሚሰሩ የጥብቅና ባለሙያ ናቸው። አዲስ የተሻሻለው የቤተሰብ ህግ ስለ ጠለፋና አስገድዶ ጋብቻ የሚለውን ያብራራሉ። አዲሱ የወንጀል ህግ በሚሻሻልበት ጊዜ በውስጡ ካካተታቸው ወይም ደግሞ እንዲሻሻሉ ከተደረጉ ነገሮች ውስጥ አንዱ ጠለፋን የሚመለከት ነው። በዚህ በተሻሻለው ህግ አንቀጽ አምስት ሰማንያ ሰባት ላይ እንደተመለከተው ጠለፋ በወንጀል ያስቀጣል። ግን በዚህ በተሻሻለው ህግ ላይ ቢያገባትም ክሱ አይቋረጥም። ከዛም ቅጣቱ ከሶስት አመት እስከ አስር ዓመት ድረስ በሚችል ጽኑ ስርዓት ያስቀጣል። ሁለተኛው ነገር ደግሞ ምንድን ነው ቤተሰቧ ወይም ደግሞ ቤተሰቧ አስገድዷት እሷም እንድትታረቅ ቢደረግ ክሱ አይቋረጥም። ከዚህ በተጨማሪ ካሳ መጠየቅ ትችላለች። ነገር ግን አንዲት ሴት በርካታ ችግሮችን አልፋ ጠላፊዎቿን ወይም ደፋሪዎቿን በህግ እንዲጠየቁ የማድረግ እድል ብታገኝ ሊከፈላት የሚችለው የካሳ መጠን የካሳው መጠን አጠያያቂ ነው። ምክንያቱም የወንጀል ህጉ ሲሻሻል አብሮ የፍትሐ ብሔር ህጉ ላይ የተመለከተው የካሳ ጉዳይ መሻሻል ነበረበት። እንዲህ አይነቱ ድርጊት በሚፈጸምበት ጊዜ በሴቷ ላይ የሚደርሰው የሞራል ጉዳት ነው እና ይህን የሞራል ጉዳት ለመካስ ብላ ክስ ብታቀርብ በፍትሐ ብሔር ህጉ ላይ ትልቁ ካሳ አንድ ሺህ ብር ነው። የቤተሰብ ህጉ አንዲት ሴት በስንት አመቷ ነው ማግባት የምትችለው ይላል። ከዚህ እድሜ በታች ያለችን ሴት አስገድደው የሚድሩ ወይም የሚያገቡ ምን ይጠብቃቸዋል? አስራ ስምንት አመት መሆን አለበት። ከዛ በተረፈ ደግሞ ጋብቻ በሙሉ ፈቃደኝነት መሆን እንዳለበት ተቀምጧል። ስለዚህ ከነዚህ በታች የሚፈጸም ጋብቻ በወንጀልም ያስጠይቃል። ለምሳሌ በአስገድዶ መዳር፣ አስገድዶ መዳር ያው ከአስገድዶ መድፈር ወይም ደግሞ እንድትደፈር ከማድረግ የሚለይ አይደለም ነገር ግን የዚህ ሕግ መሻሻል ሁኔታውን ምን ያህል ቀይሮታል የሚለው ሰፊ ጥናት እንደሚፈልግ አቶ ደበበ ገልጸው ሕጉን ወደ ተግባር ለመቀየር በርካታ ችግሮች እንዳሉ ይናገራሉ። ሴቶች የሁሉ ነገር መሰረት በመሆናቸው የተሻሻለው የቤተሰብ ሕግም ሆነ ኢትዮጵያ ይህን ጉዳይ በተመለከተ የፈረመቻቸው ዓለም አቀፍ ሕጎች በሚገባ ተግባር ላይ ሊውሉ አስገድደው የሚድሩትም ሆነ አስገድደው የሚያገቡት በአግባቡ በህግ ሊጠየቁ እንደሚገባ ይገልጻሉ። የዛሬው ፕሮግራማችን አበቃ። ያስተናገድናችሁ አዲሱ አበበና አዳነች ፍሳሐየንን አሁን የትግርኛ ፕሮግራም ይቀጥላል።